You're with SBS Radio. Find more great stories in your language at sbs. dot com. dot SBS Radio podcast no yeh safara memraya maraja sela Australia anonor hunato tarikoch be SBS amarinya. የኮሮና ቫይረስ ወረርሽኝ ለንግዱ ዓለም ያልተጠበቀ ወጀብ ሆኖ በአያሌዎች ላይ ብርቱ ጉዳትን አድርሷል። የተወሰኑትን ከቶንም ለማይቋቋሙት ኪሳራ ደርጓል። በራሳቸው ዘግተው ቁልፋቸውን ለገዢዎች ለመስጠት ግድ ተሰኝተዋል። በእርግጥ ወቅቱ ንግድ ውስጥ ለመሰማራት መልካም አጋጣሚ ነውን? በተወሰኑ የንግድ ዓለም ሰዎች እይታ ትክክለኛ ስትራቴጂና ፕላን በውል ከተነደፈ በርካሽ ዋጋ ወደ ንግድ ለመሰማራት አመቺ ጊዜ ሆኖ ይታያል። አነስተኛ የንግድ ተቋማት የአውስትሬሊያ ምጣኔ ሀብት የጀርባ አጥንት ናቸው። ለአውስትሬሊያ የአገር ውስጥ ጠቅላላ ገቢ ምርት 35 ፐርሰንት ትርፍ ያስገኛሉ። እንደ 2019 የአነስተኛ ንግድና ቤተሰብ ኢንተርፕራይዝ እምባ ጠባቂ ሪፖርት ግማሽ ያህል የአውስትሬሊያ ሰራተኞችን አቅፎ ይዟል። የአነስተኛ ንግድ አማካሪና ተከራካሪ ድርጅት ዋና ስራ አስፈጻሚ የሆኑት ፒተር ስትሮንግ ወረርሽኙ አለመታደል ሆኖ የርካሽ ገበያ አዳኞች የፈጠረ ቢሆንም ገዢዎች ከውሳኔ ላይ ከመድረሳቸው በፊት አስተውሎት የተሞላው ምልከታ ማድረግ እንዳለባቸው ሲያሳስቡ ስ በመጀመሪያ ደረጃ ሊገዙት የሚሹት ንግድ ዋጋ ተመጣጣኝ የሆነና ከጀርባው ጭብርብር የሌለው መሆኑን ማራገጥ ያሻል። የተባለው ዋጋና ንግዱ አስተማማኝ መሆኑና ለመሆኑንም አካውንታንቶ እንዲያጠናውና እንዲመክርበት ያደርጉ ብለዋል። አቶ ስትሮንግ አያይዞም ሊገዙት ያሰቡት ንግድ ያለፈው የሮብ ዓመት ገቢና ወጪ እንኳ መልካም መስሎ ቢታይም የኪራዩንና አከራዩን ጉዳይ በእጅጉ በጥንቃቄ መመልከት እንደሚገባ አስገንዝበዋል። አዲስ ንግድ ጀማሪ መጤዎችን አስመልክተውም በርካታ መጤዎች ወደ ልማዳዊ የስራ መስኮች ከመሰማራት ይልቅ በቀጥታ ወደ ተለያዩ ንግዶች ይሰማራሉ። በቀጥታ ተንደርድሮ ከመግባት ይልቅ በየሚኖርበት ስቴትስ በንግድ ላይ ተሰማርተው ካሉቱ ምክሮችን ቢወስዱ ጥሩ ይሆናል ሲሉም ይመክራሉ። በምሳሌነትም ዌስተርን አውስትራሊያ ስሞል ቢዝነስ ዴቨሎፕመንት ኮርፖሬሽን የኦንላይንና የስልክ የምክር አገልግሎት እንደሚሰጥ ጠቁመዋል። የምክር አገልግሎት ሰጪው ድርጅት ስራ አስኪያጅ የሆኑት ሊዛ ልኛ በርካታ የሆኑ የምክር ግልጋሎት ጥያቄዎች ከመጤዎቹ እየደረሷቸው እንዳለና ሆኖም በኮሮና ቫይረስ ወረርሽኙ ሳቢያ እርግጠኛ ሆነው ወደ ንግድ ስራዎቹ ለመሰማራት እያመነቱ ያሉ መሆናቸውንም ገልጠዋል። አክለውም ወደ ንግድ ከመግባት በፊት ግለሰቦች ሊሰማሩበት ስለሚሹት የንግድ ዘርፍና ሊገዙት ወይም ሊከራዩት ስለሚያስቡት ንግድ ጥልቅ ምርምር ማካሄድ እንደሚገባቸው ያሳስባሉ። በወረርሽኙ ወቅት በተጣሉ ገደቦች የተነሳ ለበርካታ ሳምንታት የንግድ ተጠቋማት ሲዘጉ ለተወሰኑ አማራጩ ለነበራቸው ንግዶች መጎዳት ግና አንዱ ምክንያት በኦንላይን ገበያ ውስጥ የመሰማራትና ምርቶቻቸውን አቅርበው የመሸጥ ክህሎት ማነስ እንደሆነም አንስተዋል። አቶ ስትሮንግም በበኩላቸው ግለሰቦች ወደ ንግድ ዓለም ሲሰማሩ በከፍተኛ ተስፋ የታጀበ ስሜት መሆኑን ጠቅሰው ይሁንና በኮሮና ቫይረስ ወረርሽኝ ወቅት ግና ሰዎች እንዲያ ባለ ስሜታዊነት ማመዛዘን አቅማቸውን እንዳያጡ ልብ ያሰኛሉ። በኒው ሳውዝዌልስ ዩኒቨርስቲ የሸማቾች ባህሪ ኤክስፐርት የሆኑት ረዳት ፕሮፌሰር ኒቲካ ጋርግ በበኩላቸው በወረርሽኙ ሳቢያ ሁሉም ንግዶች በራቸውን ዘግተው ንግዳቸውን ለሽያጭ ሳይቀርቡ አለመታየቱ ከተወሰኑት በስተቀር ሌሎች በንግዳቸው መቀጠላቸውን የሚያሳይ መሆኑን ጠቁመው ሆኖም በዚህ ወረርሽኝ ወቅት በንግድ ዓለም ለመሰማራት ለግዢ የሚነሳሱ ሰዎች የንግድ ችሎታቸውን ለሚገዙት ንግድ የሚከፍሉት ገንዘብ ከትክክለኛው የገበያ ዋጋ ጋር ተመጣጣኝ መሆኑን፣ ንግዱ ያለበት ስፍራ ለበርካታ ደንበኞች ምቹ ቦታ ላይ እንዳለ ቀደም ብለው ሊያስቡበት እንደሚገባ ይመክራሉ። ከተሞክሯቸው ተነስተው ሲናገሩም I have seen myself people purchase businesses and put their sort of life savings into this <laughs> በሚመለከቷቸው ገበያዎች ስሜታቸው ተነሳስቶ በርካታ ገንዘብ ካፈዘሱ በኋላ ንግድን በትርፋማነት ለመምራት ከሰዎች ጋር በጥሩ ሁኔታ የመቀራረብ፣ አያሌ ሰዓታትን ንግዳቸው ላይ ማሳለፍን የመሳሰሉ ክህሎቶችን እንደሚጠይቅና የካፌ ደንበኛ ሆኖ ተስተናግዶ መሄድና ባለቤት ሆኖ ደንበኞችን አስተናግዶ ማትረፍ ቀላል አለመሆኑን ተረድተው ግራ ሲጋቡ አይቻለሁ ብለዋል። እንደምን ንግድ ለመጀመር እንደሚቻል መረጃ የሚሹ ከሆነ አውስትራሊያን ስሞል ቢዝነስ ኤንድ ፋሚሊ ኢንተርፕራይዝ ኦምቡድስመን ዘንድ በ1300 65460 ከሰኞ እስከ አርብ ከኤ ኤም እስከ ኤ ፒኤም ወይም ከጠዋቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ባሉት ሰዓታት ደውለው ማነጋገር ይችላሉ ይህ SBS Radio Podcast number, let the Jamari Safara Mamratarikoch, SBS.com.au, slash Am Hurricane Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.